እየተካሄደ ባለው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሪፑብሊካን ፓርቲውን ወክለው እንዲወዳደሩ የተሰየሙት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ባቀረቡት ጥሪና በጦርነት ላይ ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር በቅርቡ በፈጠሩት ጠብ ምክንያት አሜሪካውያን ሙስሊሞች ቁጣ የተቀላቀለበት ምላሽ እየሰጡ ናቸው። ዶናልድ ትራምፕ እኔ አሸባሪነትን ስላሰጋኝ የሰጠሁት አስተያየት እንጂ ሙስሊሞችን በመተቸት ያቀረብኩት አይደለም ይላሉ። ዘጋቢያችን ማይክ ኦሶሊቨን ግን አንዳንድ ሙስሊም አሜሪካውያን ትራምፕን የሚከሷቸው በምርጫ ዘመቻ ክርክርና በጥላቻ ንግግር መካከል ያለውን ልዩነት መስመር ተላልፈዋል ሲሉ መሆኑን ይገልጻል። ሰሎሞን ክፍሌ ያቀርበዋል። አሜሪካውያኑ ሙስሊሞች በአሁኑ ወቅት ተቃውሟቸውን እያስተባበሩና በማህበረሰብ መገናኛ ብዙሃን ድምጻቸውን እያሰሙ ነው። ዶናልድ ትራምፕ ከአንዳንድ ሙስሊሞች በብዛት ከሚኖሩባቸው ሀገሮች ወደ ዩናይትድ ስቴትስ በሚመጡ ሰዎች ላይ ጊዜያዊ እገዳ እንዲደረግባቸው ያደረጉት ጥሪ ነው ይህን ነቀፌታ ያስከተለባቸው። በንግድ ሥራ የሚተዳደሩት ሙስሊም አሜሪካዊው ናቪድ የትራምፕ አስተያየቶች አስቆጮዎች ናቸው ይላሉ። ይህ አሁን የምንገኝበት ብሔራዊ ሁኔታ ሁላችንም በአንድ የተጨናነቀ ቲያትር አዳራሽ ውስጥ ሆነን ከተመልካቾቹ አንዱ ብድግ ብሎ እሳት እያለ እንደሚጮህና ሽብር በመፍጠር ሁሉንም በማደናገጥ ላይ ያለ ይመስላል። የትራምፕ ምረጡኝ ዘመቻ አስተባባሪዎች ግን የሙስሊም ደጋፊዎችን አስተያየት በዋቢነት ይጠቅሳሉ። ሳጅድ ታራር ሙስሊም አሜሪካዊ የትራምፕ ደጋፊ ነው። ለዶናልድ ትራምፕ ቁጥር አንድ ቅድሚያ የሚሰጡት ተግባር የአሜሪካውያንን ደህንነት ማስጠበቅ ነው። እንደ አንድ ሙስሊም አሜሪካዊ እኔም ቅድሚያ የምሰጠው አብይ ተግባር ይኸው ነው። ዶናልድ ትራምፕ በበኩላቸው የሚሉት ኢላማ የማደርገው ሽብርተኝነትንና አሸባሪዎቹን የሚፈለፍለውን የዓለም ክፍል ነው ነው ሙስሊም ተቺዎቻቸው ግን ትራምፕ ሽብርተኝነትን የሚመለከቱት ከአንድ ታላቅ እምነት ጋር በማመሳሰል ነው ይላሉ። ሁሳን አይሉሽ አንዱ ናቸው። it actually normalizes uh, anti muslim sentiment it normalizes anti muslim rhetoric ለነገሩማ ያለውን ጸረ ሙስሊም አስተያየት ያለዝበዋል የቀጠረ ሙስሊሙ ንግግር የተለሳለሰ አቀባበል እንዲኖረው ለማድረግ ይረዳል። ምክንያቱም እንደ ትራምፕ ያሉ ታዋቂ ሰዎች ሲናገሩት ደህና ይመስላል። ከፓኪስታን ወደ ዩናይትድ ስቴትስ ከመጡ ሀምሳ ዓመት የሆናቸው ራፊቅ አህመድ እምነት አለኝ የሚሉት ደግሞ በመራጩ ሕዝብ ላይ ነው። አብዛኛው የአሜሪካ ሕዝብ ብልህ ነው። ሙስሊሞች ለዚህች አገር ብዙ አስተዋጽኦ እንዳበረከቱ መራጮች ይገነዘባሉ ብዬ ተስፋ አደርጋለሁ። ሌላው የኩርዲስታኑ ስደተኛ ቲማር አህመድ በበኩሉ በጦርነት ላይ የሞተው ሙስሊም አሜሪካዊ ወታደር አባት የተናገሩትን ያስተጋባል። በዩናይትድ ስቴትስ ህገ መንግሥት ላይ እምነት ያለው መሆኑን ነው የሚናገረው ከየትኛውም አካባቢና ወይም የቀደመ ታሪክህ ምንም ይሁን ምን ሕገ መንግሥቱን አክብረህ እስከ ተገኘህ የዚህች አገር ዜጋ ነህ ሁሉም ሃይማኖቶች ይከበራሉ ሁሉም ዘሮች የሚታዩት በአንድ ዐይን ነው ዶናልድ ትራምፕ ባለፈው መጋቢት በተካሄደ የሕዝብ አስተያየት መለኪያ ዐሥራ አንድ በመቶ የሙስሊሞች ድጋፍ አላቸው ከዚያ በኋላ የተካሄደ የሕዝብ አስተያየት መለኪያ የለም ነገር ግን ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ጥሪ ካቀረቡና በጦርነት ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር ከተጋጩ ወዲህ ድጋፉ እየቀነሰ መምጣቱን ብዙ ሙስሊሞች ይናገራሉ።